በመጪው ሳምንት በጄኔቫ ስዊዘርላንድ በሚካሄደው በዚህ ጉባኤ ከሰብአዊ መብት ጋር የተያያዙ በርካታ ዓለም አቀፋዊ ጉዳዮች ይነሳሉ ተብሎ ይጠበቃል። በዚህ ጉባኤ ታዲያ ሂዩማን ራይትስ ዎች የተባለውን የሰብአዊ መብት ተሟጋች ድርጅት ጨምሮ አስራ አንድ ሌሎች የሰብአዊ መብት ተሟጋች ድርጅቶች ጉባኤው ስለ ኢትዮጵያ የሰብአዊ መብት አያያዝ ትኩረት ሰጥቶ እንዲመረምር ከሰሞኑ አቤቱታ አቅርበዋል። ስለ አቤቱታው ዶቼ ቬለ ያነጋገራቸው የድርጅቱ የምስራቅ አፍሪካ ተመራማሪ ፊሊክስ ወርን እንደሚሉት የደብዳቤው ዓላማ በሀገሪቱ ከጎርጎረሳዊው ህዳር 2015 ጀምሮ በተካሄደው ተቃውሞ ሳቢያ ተፈጽሟል ያሉትን የሰብአዊ መብት ጥሰት የተባበሩት መንግስታት የሰብአዊ መብት ጉባኤ በገለልተኛ ወገን እንዲጣራ ግፊት እንዲያደርግ ለመጠየቅ ነው። የደብዳቤው ዓላማ የተባበሩት መንግስታት የሰብአዊ መብት ጉባኤ በቀጣይ በሚካሄደው ስብሰባ ላይ በኢትዮጵያ የተፈጸመውን የሰብአዊ መብት ጥሰት በገለልተኛ ወገን እንዲያጣራና የተባበሩት መንግስታት ልዩ ራፖርተር ወደ ሀገሪቱ እንዲገባ መንግስት ፈቃደኛ እንዲሆን በማደፋፈርና በመገፋፋት መግለጫ እንዲያወጣ ነው። ኢትዮጵያ የዓለም አቀፉ ማህበረሰብ ጉልሃ ባለመሆን የምትፈልግ ሀገር ሆና እያለ ከጎርጎሬሳዊው 2007 ዓ ም ጀምሮ ምንም አይነት የተባበሩት መንግስታት ድርጅት ልዩ ራፖርተር ወደ ሀገሪቱ እንዳይገባ መከልከሉ ተገቢ አይደለም ሲሉ ተችተዋል። በኢትዮጵያ የሰብአዊ መብት ሁኔታ በጉባኤውም ይሁን በዓለም አቀፉ ማህበረሰብ ዘንድ በተገቢው ሁኔታ ትኩረት ሳይሰጠው ችላ ተብሎ መቆየቱን ፊሊክስ አስታውሰው፣ መጪው የተባበሩት መንግስታት የሰብአዊ መብት ጉባኤ ስብሰባ ግን ለ በአመታት የሰፈነውን ዝምታና ጉዳዩን ያለማውገዝ ሁኔታ የሚቀይር ይሆናል የሚል ተስፋ እንዳላቸው ተመራማሪው ገልጸዋል። በሀገሪቱ ተከስቶ በነበረው የተቃውሞ መሳቢያ በጸጥታ ኃይሎች ተፈጽሟል ያሉትን እስር፣ ግድያና ሌሎች የሰብአዊ መብት ጥሰቶች እንዳሳሰባቸው የገለጹት ተመራማሪው አሁንም ድረስ በአስቸኳይ ጊዜ አዋጁ የቀጠለ በመሆኑ ከሀገሪቱ መንግስት ጋር በኢኮኖሚ እድገት፣ በሰላም ማስከበርና በፍልሰት ዙሪያ በአጋርነት የሚሰሩ አለም አቀፍ ድርጅቶች የሰብአዊ መብት ጉዳይንም ትኩረት ሰጥተው ሊሰሩበት ይገባል ሲሉ ያሳስባሉ። እኔ እንደማስበው በነዚህ ሽርክና ስራዎች የተነሳ ስለ ኢትዮጵያ ጮክ ብሎ ለመናገር ለነዚህ አለም አቀፍ አጋሮች አስቸጋሪ ሊሆን ይችላል። ነገር ግን እነዚህ አለም አቀፍ አጋሮች የተረጋጋች ኢትዮጵያ ታስፈልጋቸዋለች። ኢትዮጵያ ካልተረጋጋች የኢኮኖሚ እድገቱን ማየት አይቻልም፣ ወደ አውሮፓ የሚደረገውን ፍልሰትም መግታት የማይሆን ነው። ስለዚህ ኢትዮጵያን የረዥም ጊዜ አጋር ለማድረግ የሰብአዊ መብት መፍትሄ የሚያሻው ጉዳይ ስለመሆኑ በእነዚህ የዓለም አቀፍ አጋሮች ዘንድ ግንዛቤ እንደተያያዘ ተስፋ አደርጋል። የሀገሪቱ የአገሪቱ መንግስትም ቢሆን የተቃውሞ ምንጭ የኢኮኖሚ ችግር ነው ብሎ ከሚደመድም ህዝቡን ሊያዳምጥና የፖለቲካ ምህዳሩን ሊያሰፋ ይገባል ሲሉ ያብራራሉ። ለተቃውሞ የወጡ ሰዎችን እንዲናገሩ ፈቅደህ ብታነጋግር ስለ ሰብአዊ መብት፣ ስለ እድገቱ፣ ስለተገኘው አድሏዊና የጥሪትና የሀብት ክፍፍል ያላቸውን ቅሬታ ትሰማለ። ነገር ግን የኢትዮጵያ መንግስት ጥያቄዎቹን ሁሉ በአንድ ላይ በመጠቅለል የኢኮኖሚ ጥያቄዎች ናቸው በሚል የስራ ፈጠራ ላይ አተኩሯል። ነገር ግን የኢትዮጵያን ችግር በዘላቂነት የሚፈታ አይደለም። ጉዳዩ የስራ ፈጠራ ችግር ብቻ አይደለም። በኦሮሚያና በአማራ ጎዳናዎች ላይ ለተቃውሞ ወጥተው የነበሩ ሰዎች ቅሬታ ይህ አልነበረም። ስለዚህ መንግስት የፖለቲካ ምህዳሩን ሊያሰፋ ይገባዋል። የተለያዩ ሀገሮች የሰብአዊ መብት ጉዳዮች በስብሰባው እንደሚነሱ አስቀድሞ መርሃ ግብሩ ይፋ ሆኗል። ይሁን እንጂ ከኢትዮጵያ የሰብአዊ መብት አያያዝ ሁኔታ ጋር የተያዘ አጀንዳ በግልጽ አለመካተቱን ከጉባኤው ድረገጽ ለመረዳት ተችሏል።